በእንግሊዝኛ ምህጻሩ ኦኤስሲኢ የተባለው የአውሮፓውያን የጸጥታና ትብብር እንዲሁም የአውሮፓ ካውንስል ምክር ቤት ታዛቢዎች ምርጫው ተቃዋሚዎች ሀሳባቸውን ለመግለጽ እድል የተነፈጉበትና መሠረታዊ ነፃነቶችም ባልተከበሩበት ሁኔታ በተጽዕኖ የተካሄደ ነበር በማለት ችግሮች እንደነበሩበት ገልጸዋል። ፕሬዚዳንት ኤርዶሃን ግን የምርጫውን ውጤት የማይቀበሉት የመስቀል ጦርነት አስተሳሰብ የተጠናወታቸው ምዕራባውያንና የእነርሱ ተከታዮች ናቸው በማለት በተገኘው የህዝብ አመኔታ መሰረት መንግስታቸው አስፈላጊ ማሻሻያዎችን እንደሚያደርግ እያስታወቁ ናቸው። የአውሮፓ ህብረት የምርጫውን ውጤት ተቀራራቢነትና የምርጫ ታዛቢዎችን ሪፖርት ከግምት ውስጥ በማስገባት በምርጫው ሂደትና በውጤቱ በተነሱ ተቃውሞዎች ላይ ምርመራ እንዲደረግ መጠየቁ ተገልጿል። የአውሮፓ ኮሚሽን ዋና ቃል አቀባይ ሚስተር ማርጋሪታ ቺናስ በበኩላቸው የቱርክና የህብረቱን የወደፊት ግንኙነት በሚመለከት ሲናገሩ እኛ ቱርክን የምናበረታታው የበለጠ እንድትቀርብ እንጂ የበለጠ እንድትርቅ አይደለም፣ በማለት የሁለቱ ወገኖች ግንኙነት በተደረጉ ስምምነቶች መሰረት እንደሚቀጥል ያላቸውን ተስፋ አስታውቀዋል። ከሁዱ ህዝበ ውሳኔ ውጤት በኋላ ፕሬዚዳንት ኤርዶሃን ባደረጉት ንግግር በሀገራቸው ህግ የሞት ቅጣት እንደገና የሚካተትበትን ሁኔታ ለህዝበ ውሳኔ ሊያቀርቡ እንደሚችሉ መናገራቸውን ተከትሎ በሁለቱ ማለት በአውሮፓ ህብረትና በቱርክ ግንኙነት ላይ ቀይ መስመር አለ ወይ ተብለው የተጠየቁት ቃል አቀባይ ማርጋሪታስ ቱርኪን ያደረገችለት ከአውሮፓ ህብረት ለመራቅ የወሰነች መሆኑ መታወቅ አለበት ብለዋል። የሞት ቅጣት ጉዳይ ቀይ መስመር ብቻ ሳይሆን የደመቀና የላቀም ነው። የዴሞክራሲና የሰብአዊ መብቶች መከበርን፣ የዜጎች ነጻ ፍርድ የማግኘት መብትን ጉዳዮች ትኩረት ሰጥተን እንወያያለን። በዚህ ጉዳይ ላይ ግን በፍጹም አንደራደርም። የሞት ቅጣትን አጥብቀን ነው የምንቃወመው። ስለዚህ የቱርክ ባለሥልጣኖች ከመናገር አልፈው የሞት ቅጣትን ተግባራዊ ለማድረግ ከሞከሩ ያኔ ቱርክ በምንም አይነት የአውሮፓ ህብረት አባል ለመሆን እንደማትፈልግ አስመሰከረች ማለት ነው ብለዋል። የህዝብ ውሳኔውን ውጤት ተከትሎ ለፕሬዚዳንት ኤርዶሃን የደስታ መልእክት የላኩ የምዕራቡ ዓለም መሪ እስካሁን ፕሬዚዳንት ትራምፕ ብቻ ናቸው። ሌሎቹ በተለይም የአውሮፓ ህብረት አባል ሀገራት መሪዎች ብዙዎቹ ሁኔታውን በአንክሮ እየተከታተሉ ሲሆን አንዳንዶች ቱርክ ወደ አውሮፓ ህብረት የመግባቷ ሂደት ከእንግዲህ አብቅተዋል በማለት ለዚህ ሂደት ለቱርክ የሚሰጠው ገንዘብ እንዲቆም መጠየቅ እንደጀመሩ እየተገለጸ ነው። ችግሩ ግን ቱርክ ከአውሮፓ ህብረት ጋር ካላት የንግድና የኢኮኖሚ ትስስር በተጨማሪ በሱሪያና ከአይሲስ ጋር እየተደረገ ባለው ጦርነት የአውሮፓ ህብረት ዋና አጋር ብቻ ሳትሆን አስፈላጊና ስትራቴጂካዊ ጠቀሜታ ያላት አገር መሆኗ ነው። ይህችን አገር ማጣት ተጨማሪ ቀውስ ሊያስከትል እንደሚችል ነው የሚገመተው። በስደተኞች ጉዳይ ከቱርክ ጋር የተደረገው ስምምነት ከፍተኛ ውጤት እንዳስገኘ የሚታመን ሲሆን ከህብረቱ ጋር ያለው ግንኙነት ከሻከረ ቱርክ ስምምነቱንም ልታፈርስና የዘጋችውን በር በመክፈት አውሮፓን በስደተኞች ልታጥለቀልቅ ትችላለች የሚል ስጋትም አለ። ከዚህም በቀር ፕሬዚዳንት ወርዳሃን ከፕሬዚዳንት ፑቲን ጋር አዲስ ወዳጅነት በመፍጠር የአካባቢውን የኃይል ሚዛን እንዳያዛቡ የሚሰጉም አሉ። በመሆኑም የአውሮፓ ህብረት ከቱርክ ጋር ያለውን ግንኙነት በጥንቃቄ እንደሚይዘው ነው የሚገመተው። ግን ጥያቄው ለሰብአዊ መብቶች ተቆርቋሪ፣ ለዲሞክራሲያዊ መርሆች ተሟጋች ነኝ የሚለው የአውሮፓ ህብረትና አባል መንግስታቱ እስከ መቼ ባመኑበትና በተጸራሪው እየተጓዙ ያሉትን ፕሬዚዳንት ኤርዶሃንን ይታገሳሉ የሚለው ነው። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።